ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የሙስና ሁኔታ ራሳችን ባለመሳተፍ ብቻ ሳይሆን በምንመራው መስሪያ ቤት ለብክነት የሚዳርጉ ጊዜን፣ ገንዘብን፣ ንብረትን የሚያወድሙ ሁኔታዎች በጥብቅ ክትትል የመምራት ኃላፊነት ቀይ መስመር መሆኑና የተለየ ክትትል የሚሻው መሆኑን ለነበሩትም፣ ለአዲሶቹ ማሳሰብ እፈልጋሉ። ጠቅላይ ሚኒስትር አብይ አህመድ በዛሬው የካቢናቸውን ይፋ ባደረጉበት ንግግራቸው በአገልግሎት አሰጣት ህብረተሰቡ ማማረርና የሙስና አድራጎት ሊታለፉ የማይገባቸው ቀይ መስመሮች ካሏቸው አንዱን አስመልክቶ ካደረጉት ንግግር የተወሰደ ነው። ዝርዝሩ በአብይ ርዕስ ይቀርባል። ግለሰቦችን በመቀያየር አንዳንድ እርምጃዎችን ይወስዳለሁ ብለህ በማስፈራራት የምትለውጡ አይደለም። ህዝብ የሚቆጣጠረው ለህዝብ ተጠያቂነት ያለው እጁ ብዙ ያልሆነ ደግሞ እጁ የቆሸሸውን ህዝቡ ለመቆጣጠር ሲችል፣ ለማባረር ሲችል፣ ለመቀየር ሲችል የዛን ጊዜ ነው ሙስና መቀነስ የምትችለው። የተቃዋሚው የኦሮሞ ፌዴራሊስት ፓርቲ ሊቀመንበር ዶክተር መረራ ጉዲና ናቸው። ለዝርዝሩ በዜና መጽሔት ክፍለ ጊዜ ጠብቆ ነው። ከሰዓቱ ዋና ዋና ዜናዎች መካከል የጠቅላይ ሚኒስትር አብይ አህመድ አዲስ ካቢኔ በመሰረቱ ከወትሮ የተለየ እንዳልሆነ ተቃዋሚዎች ገለጹ። ኩባ አዲስ ፕሬዚደንት አገኘች። የጋራ ብልጽግና ሀገሮች መሪዎች ለንደን ላይ ተሰብስበዋል የሚሉ ይገኙበታል። ጤና ይስጥልን እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ ወቅታዊ የትንታኔ ቅንብሮችን ጨምሮ በርከት ያሉ ዘገባዎችን ይዘን ከዛሬ ሐሙስ ሚያዝያ 11 2010 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና እንዲሁም ሶሎሞን አባተ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ስኪፕሲስክ ጋር እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እንጠይቃለን። በቅድሚያ የዕለቱን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የጠቅላይ ሚኒስትር አብይ አህመድ አዲስ ካቢኔ በመሰረቱ ከወትሮው የተለየ እንዳልሆነ የተቃዋሚ ፓርቲዎች መሪዎች ተናገሩ። የአንዳንድ የቀድሞ ሚኒስትሮች ከስልጣን መንበራቸው መነሳት ወይም ወደ ሌላ መሸጋሸጋቸው ግን የሚያበረታታ እርምጃ እንደሆነም አንዳንዶቹ ገልጸዋል። ከ28 ሚኒስትሮች 18ቱ በነበሩበት የሚቀጥሉ ወይም በሌላ መስሪያ ቤት በተመሳሳይ ኃላፊነት የተሾሙ ናቸው። ጠቅላይ ሚኒስትሩ ሹመቱን ሲያሳወቁ በአገልግሎት አሰጣጥ ውስጥ ህብረተሰቡን ማማረርና የሙስና አድራጎት በዋዛ ሊታለፉ የማይገባቸው እንደሆነ ያሳስበዋል። ዝርዝር ዘገባዎች በአብይ ርዕስ ይቀርባሉ። ሚጌል ዲያስ ካኔል ቀጣዩ የኩባ ፕሬዚዳንት ሆኑ። ሃምሳ ሰባት ዓመት ዕድሜያቸው ላይ የሚገኙት ዲያስ ካኔል በፕሬዚዳንትነት የተሰየሙት ለመጪዎቹ አምስት ዓመታት የሥልጣን ዘመን ሲሆን ከካስትሮ ቤተሰብ ውጪ የሆነ ሰው ኩባን ሲመራ በስድሳ ዓመታት ውስጥ የመጀመሪያው ሰው መሆናቸው ነው። አዲሱ ፕሬዝዳንት ቃለ መሐላ ሲፈጽሙ የካስትሮን አብዮት እንደሚቀጥሉ ቃል የገቡ ሲሆን ቀድሞም ቢሆን የተለየ ለውጥ ያመጣሉ ተብሎ አለመጠበቁ ተነግሯል። የ86 ዓመቱ ራውል ካስትሮ ከ10 ዓመታት በኋላ ሥልጣናቸውን ያስረክቡ ሲሆን፣ የኪውባን አብዮት መርተው በ1951 ዓ ም በኢትዮጵያ የዘመን አቆጣጠር ነው ሥልጣን የተቆናጠጡት ታላቅ ወንድማቸው ፊደል ካስትሮ በሁለት ሺህ ዓመተ ምህረት በጤና መታወቅ ሳቢያ እስከወጡበት ድረስ አገሪቱን በጠቅላይ ሚኒስትርነትና በፕሬዝዳንትነት ግማሽ ምዕተ ዓመት ለሚሆን ጊዜ መርተዋል። በአዲሱ አመራር ወጣቶች ከፍ ወዳሉ የአመራር እርከኖች ቢዘልቁም ራውል ካስትሮና ለሌሎችም አንጋፋ የሚባሉ የአብዮቱ ሰዎች የኮሚኒስት ፓርቲውን አመራር ተቆናጠው የሚቆዩ በመሆኑ በመሠረቱ ስልጣኑ በካስትሮና በአጋሮቻቸው እጅ ውስጥ እንደሚቆይ ተነግሯል። የአገሪቱ ተቀዳሚ ምክትል ፕሬዚዳንት ሆነው ያገለገሉት ሜል ዲያስ ካኔል የማህበራዊ ነጻነት አስተሳሰብ አራማጅ ሲሆኑ ያረጀውን የኮሚኒስት ፓርቲ አመራር ለመረከብ ብዙ ናቸው የሚል ስምምነት ላይ የተደረሰባቸው ሰው እንደሆኑም ይነገራል። አዲሶቹ መሪዎች እጅግ የተዳከመውን መጣኔ ሀብት እንዲያንሰራራ የሚያደርጉ እርምጃዎችን እንዲወስዱ የሚጠበቅባቸው ሲሆን፣ ከዩናይትድ ስቴትስ ጋር የሚኖራቸው ግንኙነት በተለይ በትራምፕ አስተዳደር ዘመን ምን ሊሆን እንደሚችል ግልጽ አይደለም። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ በአሉሚኒየምና በብረት ምርቶች ላይ በመላ ዓለም በጣለቻቸው አዳዲስ ታሪፎች ምክንያት ለደረሰባት ጉዳት ማካካሻ እንድትከፍል ሩሲያ ጠየቀች። የ164 አበል አባል ሀገሮች ካሉት የዓለም የንግድ ድርጅት ሀያል አቅም ያላቸው ምጣኔ ሀብቶች አንዷነች የምትባለው ሩሲያ እንዲህ አይነቱን ጥያቄ ስታቀርብ ሶስተኛዋ ሀገር መሆኗ ታውቋል። ቻይና፣ የአውሮፓ ህብረትና ህንድም ዋሽንግተን የወሰደችውን የአዲስ ታሪፍ እርምጃ የሀገር ውስጥ ምርቶችን ከገቢ ንግድ ለመከላከል ስትል ያደረገችው መሆኑን በመግለጽ የተቃወሙት ሲሆን እንዲህ አይነቱ አድራጎት በዓለሙ የንግድ ድርጅት ውል መሠረት ታሪፍ ጣዩ ሀገር ካሳ እንዲከፍል የሚያስገድድ መሆኑ ተገልጿል። ከዚህ ሐሳብ ጋር እንደማይስማማ የሚገልጸው የትራምፕ አስተዳደር ግን ታሪፉን የጣለው በብሔራዊ ደህንነት ምክንያቶች መሆኑን እያሳወቀ ነው። የሩሲያ ጥያቄ በዓለሙ የንግድ ድርጅት ተቀባይነት ያግኝ አያግኝ ገና ግልጽ አይደለም። በቅርቡ ኬሚካል ጥቃት ተፈጽሞባታል በተባለችው በሶሪያዊቱ ዱማ ከተማ ውስጥ በተባበሩት መንግስታት ድርጅት ልዑካን ላይ አነስተኛ ተኩስ ተከፍቶ እንደነበር ተገለጠ። የኬሚካል ጥቃቱን ምንነት ይፈትሻል የተባለ የመንግስታቱ ድርጅት ቡድን ወደ ከተማይቱ ሲዘልቅ የፈንጂ አደጋም ተደቅኖበት እንደነበር ተዘግቧል። የምርመራና ፍተሻ ቡድኑ አካባቢውን ለቆ እንዲወጣ ምክር ተሰጥቶት እንደነበር የዓለም አቀፉ የኬሚካል ጦር መሳሪያዎችን ክልከላ ድርጅት ዳይሬክተር አህሜት ኢዝሙሱ ተናግረዋል። ሁኔታው የተፈጠረው ከትናንት በስቲያ ማክሰኞ ሲሆን ቡድኑ ወዲያው ተልዕኮውን አቋርጦ ወደ ዋና ከተማይቱ ደማስቆ መመለሱን ዳይሬክተሩ አስታውቀዋል። በአጋጣሚው በልኡካን ቡድኑ ላይ የደረሰ ጉዳት አለመኖሩን የተባበሩት መንግስታት ድርጅት ምንጮች ለአሜሪካ ድምፅ አረጋግጠዋል። የዩናይትድ ስቴትስን የስለላ ተቋም ሲአይኤን ሴት በዋና ዳይሬክተርነት ስትመራው የመጀመሪያ ሊሆኑ የሚችሉት የአሁኗ ምክትል ዳይሬክተር ጂና ሃስፐል የፊታችን ግንቦት አንድ በህግ መወሰኛ ምክር ቤቱ መራጭ ኮሚቴ ፊት ቀርበው ቃላቸውን እንደሚሰጡ ተገለጸ። የሃስፐል ሹመት በሴኔቱ ከጸደቀ ለውጭ ጉዳይ ሚኒስትርነት የታጩትን የአሁኑን የሲአይኤ ዳይሬክተር ማይክ ፓምፔዮን ይተካሉ። በፕሬዚደንት ዶናልድ ትራምፕ ከኃላፊነት የተነሱትን የቀድሞውን የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን እንዲተኩ የታጩት የሚስተር ፓምፔዮ ሹመትም በሴኔቱ እየታየ መሆኑ ይታወቃል። በሰሜን ኮሪያው ፕሬዚዳንት በደቡብ ኮሪያና በዩናይትድ ስቴትስ አቻዎቻቸው መካከል ሊደረግ ለታቀደው ስብሰባና ውይይት ሰሜን ኮሪያ ዩናይትድ ስቴትስም ሆነች እርሳቸው ላይቀበሉት የሚችሉትን አንዳችም ቅድመ ሁኔታ አለማስቀምጧን የደቡብ ኮሪያው መሪ ሙን ጄኢን አስታወቁ። የመሪዎቹ ስብሰባ ዓላማ የኮሪያ ልሳነ ምድርን ከኒውክሌር የጦር መሳሪያ ነጻ የሆነ ቃጣና ለማድረግ የሚቻልባቸው መንገዶች ላይ መምከር ሲሆን፣ የደቡቡ ፕሬዚዳንት ሙን ዛሬ ከንግድ መሪዎች ጋር ሶል ውስጥ ሲወያዩ ከአሜሪካ ወታደሮችን ከደቡብ ኮሪያ መውጣትን የመሳሰሉ ተቀባይነት ላይኖራቸው የሚችል ቅድመ ሁኔታዎችን ፒዮንግያንግ እንዳላሰማች ተናግረዋል። ሰሜን ኮሪያ እየጠየቀች ያለችው የደህንነቷ ዋስትና እንዲሰጣትና ከምዕራቡ እየተሰነዘሩብኝ ነው የምትላቸው የጸብና የጥላቻ ፖሊሲዎች እንዲወገዱ መሆኑን ሚስተር ሙን አመልክተዋል። በሁለቱ ኮሪያዎች መካከል የሚደረጉ ንግግሮች የፊታችን ሚያዝያ 19 ከሚደረገው የፕሬዚዳንት ዶናልድ ትራምፕ የራሳቸው የፕሬዚዳንት ኪም ጆንግ ኡን ስብሰባ በኋላም ያለማቋረጥ እንደሚቀጥሉ ያስታወቁት ሙን ሰሜን ኮሪያ የኒውክሌር ጦር መሳሪያ መርሃ ግብሯን ሙሉ በሙሉ ለመሰረዝ ፍላጎት እያሳየች መሆኗን ገልጠዋል። የዛሬ ሳምንት አርብ የሚካሄደው የሶስቱ መሪዎች ስብሰባ የሚደረገው ሰሜኑንና ደቡቡን በሚከፍለው በሐምሌ 1945 ዓ ም በኢትዮጵያ የዘመን አቆጣጠር በተፈረመው የኮሪያ ጦርነት ማብቂያ ውል መሰረት ከወታደራዊ እንቅስቃሴ ነጻ እንዲሆን በተወሰነው ክልል ውስጥ በሚገኘው ፓንሙንጆም ቀበሌ ውስጥ እጅግ በተጠናከረ የጸጥታ ጥበቃ ስር እንደሚሆን ታውቋል። በታላቋ ብሪታንያ ንግሥት ዳግማዊት ኤልዛቤጥ የሚመራው የጋራ ብልጽግና ሀገሮች መሪዎች ጉባኤ ለንደን ላይ እየተካሄደ ነው። በዛሬው ጉባኤ ላይ የጋራ ብልጽግና ኅብረቱን የወደፊት ዕጣ ፈንታ የሚመለከቱ ሐሳቦች የተንጸባረቁ ሲሆን፣ የድርጅቱን አስፈላጊነትና የቀድሞይቱ ገዢ ብሪታንያ ልትጫወት ስለምትችለው ሚና በውይይቱ ላይ የተነሱ ጥያቄዎች መሆናቸው ታውቋል። ጉባኤው ሲከፈት ግርማዊነታቸው ግርማዊትነታቸው ባደረጉት ንግግር ወቅት የጋራ ብልጽግናው አመራር ወደፊትም በእርሳቸው ቤተሰብ እጅ ውስጥ እንዲቆይ እንደሚፈልጉ ጠቁመዋል። የጋራ ብልጽግናው ማኅበር ለመጪው ትውልዶችም መረጋጋትና ቀጣይነትን እንዲያበረክት ከልቤ እመኛለሁ። የአንድ ቀን የዌልስ ልዑልም ህብረቶቻችንንና ሥራዎቻችንን ከፍ በማድረግና በማጠናከር የኔ አባት በ1949 ዓ ም ጀምረውት የነበረውን እጅግ ጠቃሚ ተግባር እንዲቀጥል ለማድረግ እወስናለሁ ብለዋል። ንግሥት ኤልሳቤጥ በ በኪንግሃም ቤተ መንግሥት ውስጥ ለተሰበሰቡት መሪዎች ኮመንዌልት ወይም የጋራ ብልጽግናው ማህበር የተመሠረተው በዓለም ላይ ተንሰራፍቶ የነበረው የታላቋ ብሪታንያ ንጉሠ ነገሥታዊ ቅኝ አገዛዝ ሲፈራርስ ሲሆን ዛሬ ሃምሳ ሦስት አባል መንግስታት ያሉት የወደፊት ህልውናው እያንገራገረ እንደሆነ የሚታማ ድርጅት ነው። በመጨረሻም በዘጠና ሁለት ዓመት ዕድሜያቸው ማረፋቸው ትናንት የተነገረው የዩናይትድ ስቴትሷ የቀዳሚቱ የቀድሞይቱ ቀዳሚት እመቤት ባርባራ ቡሽ አስክሬን ቀብር ከነገ በስቲያ ቅዳሜ እንደሚፈጸም ተነግሯል። የቴክሳሷ ከተማ ሂውስተን የባርባራ ቡሽን ሕይወትና ቅርስ በማክበርና በመዘርዘር ላይ ስትሆን፣ ትናንት ምሽትና ሌሊቱን የከተማይቱ ማዘጋጃ ቤት ሕንጻ የወዱት በነበረ ቀለማቸው ሰማያዊ ብርሃን አሸብርቆ እንደነበርም ታውቋል። የሚስ ቡሽ አስክሬን አርብ እርሳቸውና አርባ ሁለተኛው ፕሬዚዳንት ባለቤታቸው ጆርጅ ቡሽ ያዘወትሩበት በነበረው ኢፖስቆጶሳዊት ቤተ ክርስቲያን አርፎ ለህዝብ ስንብት ክፍት ይሆናል። አድማጮች የሰዓቱ የዓለም ዜና በዚህ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ እየተላለፈላችሁ ያለውን ስርጭት ነው። የምሽቱ አስተናጋጆቻችሁ ሶሎሞን አባትና አሉላ ከብድንን በዓለም ዜናዎች የጀምረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቢሮ እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል። ንግግሮቻቸው ላይ እንግዲህ ንግግር ዋጋ ይሰጠዋል። ንግግር ዋጋ እስካለው ድረስ ሁሉንም ለማስደሰት ሲሞክሩ ሁሉንም እንዳያስከፉ እና በተለያዩ ወገኖች መካከል ድልድይ ለመገንባት ሲሞክሩ ከድልድዩ እንዳይወድቁ ወይ ድልድዩ እንዳይወድቅባቸው ስጋት አለኝ። እስካሁን ግን በአብዛኛው አንዳንድ ቅሬታዎች አሉ፣ ግን በአብዛኛው የተሳካ ነበር ማለት እችላለሁ ከውሄርሳቸው መምጣት ምንድን ነው አድቫንቴጁ? ምንድን ነው ዲስአድቫንቴጁ? ምን አይነት ነገር ነው እየተረከቡ ያሉ? የእኛስ ኤክስፔክቴሽን ወይም የምንጠብቀው ነገር ምን መሆን አለበት ከሚለው አንግል የተሰራ ስለሆነ ነው። የህመም መፈወሻ ወይ ማስታገሻ ናቸው ወይ የሚለው ከዛ አንጻር ነው የተመለከትነው። የቀደመው ሄኖክ የማነ ይባላል። እርሱን ተከትላ የተሰማችው ጸዳለ ለማ ናት። መስፍን ነጋሽን ጨምሮ የዛሬውን የካቢኔ ሚኒስትሮች ሹመታቸውን ጨምሮ የአዲሱን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን የሁለት ሳምንታት ክንዋኔዎችና አጠቃላዩን የኢትዮጵያ ፖለቲካ ይዞታ ለመዳሰስ በሚጥረውና ኢትዮጵያ እድሎችና ፈተናዎች በሚል ከተሰናዳ ተከታታይ ውይይት የተወሰደ ነው። ለሙሉ ዝግጅቱ በሁለተኛው አጋማሽ ጠብቋቸው፣ አድማጮች። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ጠቅላይ ሚኒስትር አብይ አህመድ ካቢናቸውን ዛሬ አሳውቀዋል። ያቀረቡት ሹመትም ጸድቆላቸዋል። ከ28ቱ ሚኒስትሮች 18ቱ በነበሩበት የሚቀጥሉ ወይም በሌላ መስሪያ ቤት በተመሳሳይ ኃላፊነት እንዲሰሩ የተሾሙ ናቸው። ጠቅላይ ሚኒስትሩ ሹመቱን ሲያሳውቁ ቀይ መስመሮችን አስምረዋል። በአገልግሎት አሰጣጥ ውስጥ ኅብረተሰቡን ማማረርና የሙስና አድራጎቶች በዋዛ ሊታለፉ የማይገባቸው እንደሆኑ አስገንዝበዋል። ሁለት። እኔ በዛሬው እለት በህዝብ ተወካዮች ምክር ቤት ፊት ቀርቤ ሚኒስትር ሁኜ ስሾም ለህገ መንግስቱ ታማኝ በመሆን ከሀገሪቱና ከህዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት፣ እንዲሁም ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል ገባለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህ ኃላፊነት ከመጡ በሶስት ሳምንታት ጊዜ ውስጥ የመጀመሪያውን የካቢኔ ሹምሽር አካሂደዋል። ጠቅላይ ሚኒስትሩ ለፓርላማ አባላት እንዳስረዱት የካቢኔ ሹምሽሩ ጠቅላይ ሚኒስትሩ ለፓርላማ አባላት እንዳስረዱት የካቢኔ ሹምሽሩ ኢህአዴግና መንግስት ያካሄዱትን ግምገማ ተከትሎ እየተከናወነ ነው። ባለፉት ጥቂት ዓመታት በሀገራችን የተከሰቱትን ችግሮች ለመፍታትና ያለውን ሁኔታ ለመቀየር ድርጅታችን ኢህአዴግ ዝርዝር ግምገማ ካደረገ በኋላ የአመራር ለውጥ ማድረጉና ይህም ለውጥ በሰላማዊ መንገድ መፈጸሙ ይታወሳል። ይህ ከሆነ በኋላ የችግሩ መንስኤ በዝርዝር ጥናት የሚሻ ቢሆንም፣ በግምገማዎቻችን ካየናቸው አንኳር አንኳር ጉዳዮች በመነሳት አንዱ መፈተሽ የፈለግ ነው የአስፈጻሚ አካላትን የማስፈጸም ብቃትን በዚሁ መሰረት አንደኛ ባለፉት አንድ አመት ተኩል ገደማ የምክር ቤት ቋሚ ኮሚቴ ክትትል ሪፖርት በዝርዝር በመገምገም፣ ሁለተኛ የአስፈጻሚ ተቋማት የአፈጻጸም ሪፖርት እንዲሁ በዝርዝር በመገምገም፣ ሶስተኛ የሰው ሀብትና የፐብሊክ ሰርቪስ አገልግሎት አሰጣጥ ሱፐርቪዥን ክትትል ሪፖርት በዝርዝር በመገምገም፣ አራተኛ የዋና ኦዲት የክዋኔን እና የፋይናንስ ኦዲት ሪፖርት በዝርዝር በመገምገም ሁሉም ተቋማት አስፈጻሚ መስሪያ ቤቶች ጋር ዝርዝር ግምገማ አካሄድናል። በተካሄደው ግምገማ አሁን ህዝብ የሚያነሳቸውን ጥያቄዎች በበቂ ሁኔታ ለመመለስ እንዲያስችል የሚኒስትሮች ሽግሽግ ማድረግ አስፈላጊ መሆኑ ታምኖበታል። የካቢኔ ሽግሽግ እንዲካሄድ ምክንያት የሆነው ሁለተኛው ነጥብ ደግሞ የሴቶችን ተሳትፎ የማረጋገጥ ጉዳይ መሆኑን ጠቅላይ ሚኒስትሩ አብራርተዋል። አዲሱ ጠቅላይ ሚኒስትር የሚኒስትሮቹን ሹመት ያጸደቁት በኃላፊነት በሚቆዩባቸው ጊዜያት ሊያልፏቸው የማይገቡ ቀይ መስመሮች መኖራቸውን በማሳሰብ ጭምር ነው። የአገልግሎት አሰጣጥ ችግርና ሙስና አሁን የሚሾሙትም ሆኑ ባሉበት ሚኒስትር ሆነው የሚቀጥሉ የካቢኔ አባላት እንዲገነዘቡ በዚህ ምክር ቤት ፊት በታላቅ ትህትና ላቀርብላቸው ንፈልገው። አንደኛ የአቅም ውስንነት ካለ ለመማር ዝግጁ እስከሆኑ ድረስ በመደጋገፍ ያንን ክፍተት መሙላት ይቻላል። ቶሎሬት ማድረግም ይቻላል። ነገር ግን ሁለት ሊታለፉ የማይገባቸው አንኳር አንኳር ጉዳዮች አሉ። አንደኛው ህዝብ በመንግስት ላይ ቅሬታ የሚያቀርብበት የአገልግሎት አሰጣጥ ጉዳይ። አሁን ያለውን አገልግሎት አሰጣጥ ሁኔታ መቀየር መቻል ግዴታና ቀይ መስመር መሆኑን መግለጽ እፈልጋለሁ። ህዝቡ የተለየ ሰርቪስ የተለየ አገልግሎት አይጠብቅም። ወርቅ እንድናነጥፍ አይጠብቅም። የሚጠብቀው መታወቂያ ለማውጣት ተጨማሪ ገንዘብ የማይጠየቅ መታወቂያ ለማውጣት ዘመድ አዝማድ ማስደወል የማያስፈልገው ዜጋ መሆን ይፈልጋል። ይህንን ማረጋገጥ ከነበሩትም ከሚሾሙትም በጥብቅ መንግስት የሚፈልገው መሆኑን በአንክሮ ማሳሰብ እፈልጋለሁ። ሁለተኛ በቀይ መስመርነት የሚታይና ልናልፈው የማንችለው ጉዳይ በተደራጀ እና ባልተደራጀ ሁኔታ ህዝቡን እያሰቃየ ያለው የሙስና ሁኔታ ነው። የሙስና ሁኔታ ራሳችን ባለመሳተፍ ብቻ ሳይሆን በምንመራው መስሪያ ቤት ለብክነት የሚደረጉ ጊዜን፣ ገንዘብን፣ ንብረትን የሚያወድሙ ሁኔታዎች በጥብቅ ክትትል የመምራት ኃላፊነት ቀይ መስመር መሆኑና የተለየ ክትትል የሚሻው መሆኑን ለነበሩትም ለአዲሶቹ ማሳሰብ እፈልጋለሁ። ብክነት ሲባል ንብረትን የሚመለከት ይሆናል። ጊዜ ሲባል አላስፈላጊ ስብሰባዎችን የሚመለከት ይሆናል። ስብሰባ ማድረግ ስንፈልግ ቅዳሜና ውድ መጠቀም እንችላለን። ከስራ ሰዓት ውጭ መጠቀም እንችላለን። በተጨማሪ ጊዜ ሲባል አላስፈላጊ የሆኑ የውጭ ጉዞዎችን ሰብሰብ ማድረግንም ይጨምራል። ትኩረት አድርገን ያለን ሀብት በሙሉ አሁን ያለውን ችግር ለመፍታት እንድናውል ይህ የተከበረው ምክር ቤትም ከዚህ አንጻር ከፍተኛ ክትትልና ቁጥጥር እንዲያደርግና አስፈጻሚ አካላትን እንዲደግፍ፣ ከዚህ ውጭ ባሉ ችግሮች እየተደጋገፍ እየተጋገዝን የአቅም ውስንነት ካለም በተለያየ መንገድ እነዛን እየሞላን ለመሄድ የሚያስችል መሆኑን አዲስ ተሿሚዎች ነባር አመራሮችም በእነዚህ ሁለት ጉዳዮች ጥብቅ ክትትል የሚደረግ መሆኑን በመገንዘብ በተሾሙ ማግስት ከሰራተኛቸው ጋር ዝርዝር ውይይት በማድረግ ሕዝቡ የሚያማርባቸውን ከባቢዎች እንዲፈቱ። በዚህ ምክር ቤት ፊት ለማቅረብ እፈልጋለሁ። የእንስሳትና አሳ ሀብት ሚኒስቴር ከእርሻና ተፈጥሮ ሀብት ሚኒስቴር ጋር በመዋሃድ የግብርናና የእንስሳት ሀብት ሚኒስቴር የሚል ሌላ መስሪያ ቤት ፈጥረዋል። በዚህም መሰረት ጠቅላይ ሚኒስትሩንና ምክትላቸውን ጨምሮ ሰላሳ አንድ የነበረው የካቢኔ አባላት ቁጥር ከዛሬ ጀምሮ ወደ ሰላሳ ዝቅ ብሏል። ከእነዚህ የካቢኔ አባላት መካከልም ሀያ ስምንቱ ሚኒስትሮች ናቸው። ጠቅላይ ሚኒስትር አብይ ዛሬ ያደረጉት የካቢኔ ሹምሽር የሚመለከተውም እነዚህን ሀያ ስምንት ሚኒስትሮች ነው። ከመካከላቸው አስራ ሁለቱ ባሉበት ኃላፊነት ቀጥለዋል። ስድስቱ በተመሳሳይ ኃላፊነት ወደ ሌላ የሚኒስቴር መስሪያ ቤት ተሸጋሽገዋል። እናም አዲስ የተሾሙት አስሩ ብቻ ናቸው። አዲስ ከተሾሙት መካከል የቀድሞው የፓርላማ አፈጉባኤና እስከዛሬ ደግሞ በቤልጅየም ብራስልስ የኢትዮጵያ ባለሙሉ ስልጣን አምባሳደር የነበሩት ተሾመ ቶጋ ይገኙበታል። የመንግስት ልማት ድርጅቶች ሚኒስትር በመሆን ነው የተሾሙት። የሆዴድ ማዕከላዊ ኮሚቴ ጽህፈት ቤት ምክትል ኃላፊ አቶ ብርሃኑ ጸጋይ ደግሞ ጠቅላይ አቃቤ ሕግ ሆነው ተሹመዋል። ከአንድ ሚኒስቴር መስሪያ ቤት ኃላፊነት ወደ ሌላ ከሄዱት ወይም ከተሸጋሸጉት መካከል ደግሞ እስከዛሬ ድረስ መከላከያ ሚኒስትር የነበሩት ሲራጅ ፈጌሳ የትራንስፖርት ሚኒስትር የማዕድን ነዳጅና የተፈጥሮ ጋዝ ሚኒስትር የነበሩት አቶ ሞቱማ መቃሳ ደግሞ የመከላከያ ሚኒስትር ሆነዋል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር በመሆን የተሾሙት ደግሞ የትራንስፖርት ሚኒስትር የነበሩት አቶ አህመድ ሺዴ ናቸው። በዚህም መሰረት አቶ አህመድ በኦሮሚያ ክልል በሌላ ኃላፊነት የተሾሙትን ዶክተር ነገሪ ሌንጮን ይተካሉ። በጠቅላይ ሚኒስትር ጽህፈት ቤት በሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ የነበሩት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤም የካቢኔ አባል በመሆን የግብርናና የእንስሳት ሀብት ሚኒስትር ሆነው ተሹመዋል። የገንዘብና የኢኮኖሚ ልማት ሚኒስትር ዶክተር አብርሃም ተከስተ፣ የውጭ ጉዳይ ሚኒስትር ዶክተር ወርቅ ነገበየው፣ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለና በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ አስመላሽ ወልደ ስላሴ ደግሞ ባሉበት ከሚቀጥሉት መካከል ናቸው። ጠቅላይ ሚኒስትሩ ይፋ ያደረጉት ይህ የመጀመሪያ የካቢኔ ሹምሽር የተለያዩ አስተያየቶችን እያስከተለ ነው። ከእነዚህ አስተያየት ሰጪዎች አንዱ የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ አዲስ ነገር አላየሁም ብለዋል። ተሿሚዎቹ የተመረጡት በጠቅላይ ሚኒስትሩ በራሳቸው ብቻ ሳይሆን በክልሎች ጭምር እንደሆነም ይገምታሉ። እኔ ብዙ ለውጥ አላየሁም፣ ሰዎቹ በተቀየሩት ማለት ነው። ስለዚህ ምርጫው ሙሉ በሙሉ ምናልባት እሳቸው ፍቃድ ብቻ የሆነ አልመሰለኝም። ምክንያቱም አንድ ሁለት የቀድሞ ሚኒስትሮቹን ደግሞ ክልሉ ስለምፈልጓቸው ተነስተዋል፣ እና በምትካቸው ሌላ ረኩ ይላሉ። ስለዚህ እንግዲህ ከፌዴራሉ ደረጃ ላይ ኃላፊነት ነው ብቃት አላቸው የተባሉት ከመስጠት ክልሎቹ አስፈልጠው ወገሌን እንፈልገዋለሁ ማለት እንደሚቻልም ከንግግራቸው ማዳመጅ ይ አለሁ። በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም አብዛኛዎቹ ሚኒስትሮች አዲስ አይደሉም በሚለው ሀሳብ አይስማሙም። በተለይም ከውጤታማነት አንጻር ችግር አለባቸው የተባሉ የሕዝብ ጥያቄን በአግባቡ በመመለስ መልካም አሰራርን በማረጋገጥና ትራንስፎርሜሽኑን በማረጋገጥ ከሙስናና ብክነት የጸዳ አሰራርን በማጠናከርና አመራር አንድነትን ፈጥሮ ተግባራትን በማከናወን ረገድ ያሉበትን ሁኔታ በዝርዝር ከፈተሸ በኋላ እነዚህ ሰዎች አሁን ካሉበት መስሪያ ቤት ወደ ሌላ ቦታ ቢሄዱ የበለጠ ሊሰሩ ይችላሉ ብሎ ያመኑባቸው እንዲሸጋሸጉ ተደርገዋል። ተነስተው በነ- በምትካቸው ሌሎች አዳዲስ አመራሮች ቢመጡ ይሻላሉ የተባሉትን አስር የሚሆኑ አዳዲስ አመራሮችን አምጥተዋል። አስራ ሁለት የሚሆኑ ደግሞ በነበሩበት ስራ የተሻለ ውጤት እያስመዘገቡ ስለሆነ ባሉበት እንዲቀጥሉ ነው የተወሰነው ይሄ ማለት በአጠቃላይ ከአንድ ቦታ ወደ ሌላ ቦታ ሲዘዋወርም አዲስ ነው የሚሆነው ያለዛ ቦታ ያ የተሾመው ሚኒስትር አዲስ ነው የሚሆነው በአጠቃላይ ስታይ ከ 28 የሚኒስትር ደረጃዎች ወይም የካቢኔ ሚኒስትር ደረጃዎች አስራ ሁለቱ ሲቀሩ አስራ ስድስት ላይ ለውጥ ተደርጓል ማለት ነው ይሄ ትልቅ ለውጥ ነው ተደርጎ መወሰድ ያለበት በትልቅ ለውጥነቱ ነው እንጂ አነስተኛ ነው በሚል መደረግ የለበትም። በመሰረቱ ስር ነቀል ለውጥ። አንድ የመጨረሻ ጥያቄ ላንሳ፣ አቶ ማኑኤል። እንግዲህ ከዚህ በፊት የተሿሚዎች ስም ዝርዝር ለፓርላማ ወይም በህዝብ ተወካዮች ምክር ቤት ሲቀርብ ከሚዘረዘሩት ነገሮች አንዱ ብሄር እየተባለ ይጠቀስ ነበረ። አሁኑ ላይ ብሄር የሚል ነገር አልተጠቀሰም። ይህ ምክንያቱ ምንድን ነው? እንግዲህ ዋናው ጉዳይ ይሄ የካቢኔ አባላት መላ ሀገሪቱን የሚያገለግሉ በመሆናቸው ሁሉንም የሀገሪቱን ህዝቦች በእኩል አይን የሚያዩ ሁሉንም አካባቢዎች እንደየ አካባቢ ህዝብ በማየት የሚፈለግባቸውን ኃላፊነት ሊወጡ ይችላሉ ተብሎ ታምኖባቸው የመጡ መሆናቸው ትልቁን ቦታ የሚይዝ ነው የሚሆነው። የካቢኔ ቦታዎች ውስን ከመሆናቸው አንጻር በብቃት ሁሉንም የሚያገለግሉ መምጣት እንዳለባቸው ታምኖበት የተሰራ አድርጌ ነው የሚወስደው። ከ2007ቱ አገር አቀፍ ምርጫ በኋላ በኢህአዴግ የሚመራው መንግስት አዲስ ካቢኔ ወይም ሹምሽር ይፋ ሲያደርግ ያሁኑ ለሶስተኛ ጊዜ ነው። የኢትዮጵያ የህዝብ ተወካዮች ምክር ቤት በዛሬ ውለው በሂደት ሲታይ የቆየውን የአፈ ጉባኤ አባዱላ ገመዳ የመልቀቂያ ጥያቄም ተቀብሏል። በምትካቸውም ወይዘሮ ሙፈሪያት ካሚልን መርጧል። ወይዘሮ ሙፈሪያት የኢትዮጵያን ፓርላማ በአፈ ጉባኤነት ለመምራት ባለፉት 27 ዓመታት ውስጥ የመጀመሪያዋ ሴት ሆነዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። ተከታዩም ከዚሁ ርዕስ ጋር ያቆየናል። የጠቅላይ ሚኒስትር አብይ አህመድ አዲስ ካቢኔ በመሰረቱ ከወትሮ የተለየ እንዳልሆነ የተቃዋሚ ፓርቲዎች የተናገሩ ነው። የአንዳንድ የቀድሞ ሚኒስትሮች ከስልጣን መንበራቸው መነሳት ወይንም ወደ ሌላ መሸጋሸጋቸው ግን የሚያበረታታ እርምጃ እንደሆነም አንዳንዶቹ ገልጸዋል። መለስካቸው አመሃ ዝርዝሩን ይዘዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ረፋዱ ላይ አዲስ ካቢኔያቸውን ለተወካዮች ምክር ቤት አቅርበው አንዳንድ ጥያቄዎችና ተቃውሞ የሚመስሉ ድምፆች ከጥቂት የምክር ቤቱ አባላት ቢሰማም ያቀረቧቸው የካቢኔ አባላት በሙሉ ድምፅ ተቀባይነትን አግኝተዋል። ቪኦኤ ደግሞ የአንዳንድ ታዋቂ የተቃዋሚ ፓርቲ መሪዎችን አስተያየት ጠይቋል። በተዋቀረው አዲስ ካቢኔ ያላቸውን አስተያየት እንዲያካፍሉኝ የጠየቅኳቸው የመላው ኢትዮጵያ አንድነት ድርጅት ፕሬዚዳንት ዶክተር በዛብህ ደምሴ ነበሩ። እ እኔ እምነት አዲስ ካቢኔ ነው ብዬ ለምን አልችልም። ምክንያቱም የነበሩት ሰዎች ናቸው የሚገለባበጡት። አዲስ ካቢኔ የሚባለው ለየትኛውም ዓለም ላይ አዲስ ምርጫ ተደርጎ ህዝቡ ይመሩኛል፣ እነዚህን ነው የምመርጠው፣ ይጠቅሙኛል፣ ስራ ይፈጥሩልኛል፣ ሀገሪቷን በደንብ ይመራሉ ብሎ የመረጠው ፓርቲ ነው ተወዳድሮ የሚያሸንፈው። እና ይሄ በዚህ መልኩ የሆነ ነገር አይደለም። ከስብጥሩ አኳያ ከሰዎቹ ስብጥር አኳያ ሰምተውት ከሆነ አሿሿሙንም ያላቸው የትምህርት ደረጃም ሆነ የስራ ልምድ በተንትነው ነበረ ሲያቀርቡ የነበረው በምክር ቤቱ ፊት። ለመሆኑ በእርሶ አስተያየት ችሎታ አላቸው ብለምናሉ ምናሉ? እነዚህ ሰዎች ስመለከተው የትምህርት ደረጃቸው አብዛኞቹ ከፍተኛ የትምህርት ደረጃ ያላቸው ከዛ ሌላ ደግሞ በኢህአዴግ መንግስት ውስጥ ብዙ አመት ያገለገሉ ኤክስፒሪየንስ ያላቸው ሰዎች ናቸው። እና በዛ አይነት የወሰን እንደሆነ የተመረቁ የተመረጡት ሰዎች ብቃት አላቸው ብዬ ገምታለሁ። የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ደግሞ የዛሬው ክንውር የህዝብን ጥያቄ የሚመልስ አይደለም ይላሉ። እኔ ከተለመደው ኢህአዴግ አካሄድ የተለወጠ ነገር አላየው ማለት ይችላል። በመሰረቱ ማንም ካቢኔ እንደሚያመጡ እንዴት ኢህአዴግ እንደሚልን ምናምን አይደለም ጥያቄው የነበረው። የህዝቡ ጥያቄ ነበረው የስርአት ለውጥ። በተለይም ህዝብን የሚከፋፍሉ ሀገርን ወደኋላ የሚያስቀሩ ፖሊሲዎች ሊቀየሩ ነበር የህዝቡ ጥያቄ እና እንደተለመደው ኢህአዴግ የራሱን ጥያቄ ነው የሚመልሰው ሁል ጊዜ። የህዝቡ ጥያቄ መለሰው ያለው እንግዲህ ደጋግሞ እንደምንለው ኢህአዴግ ያው ድንቆሮ ድርጅት ነው፣ የህዝብን ጥያቄ አይሰማም። ለዶክተር አብይ ግን በድንቆሮ ድርጅት ውስጥ የተገኙ የሚሰሙ ሰዎች መስለውን ተስፋ አድርገን ነበረ። አሁን እየሆነ ያለው ነገር ግን የተለመደው ኢህአዴግ አካሄድ ነው እና በእውነት ከጠበቅነው በታች ነው ማለት ይቻላል። ምን ነበር የጠበቃቸውት ትስቴ ለውጥ ከተባለ የሚጠየቁ ሰዎችም አሉ። ሰው ሞተዋል፣ ሰው ቆስለዋል፣ ተፈናቅለዋል። ይህን ያደረገው ሰው ነው፣ የሰው ስብስብ ነው፣ ድርጅት ነው፣ ኢህአዴግ ነው። እነሱም አምነው የእኛ ጥፋት ነው የእኛ ስህተት ነው ብለው በተወሰነ ደረጃ ይቅርታ አይጠየቁበትም አለ እና የዚ አካል የዛ ጥፋት አካል የነበሩ ሰዎች ሁሉ በ የሚኒስትርነት ቦታ አግኝተዋል፣ እና እዛው ነው የሚተሻሹት እንጂ ምንም የተለወጠ ነገር ችሎታም ሳይሆን የድርጅት መዋጫው አይነት ነገር አለው። ሶ የጠበቁት በዚህ ካቢኔ ውስጥ ከሌላ አካላት ይካተታሉ የሚል ጥርጣሬ ነበረት እንዴ እንግዲህ እኛ የጠበቅነው የነበርነው ምንድን ነው? እንደ ድርጅት ለትራንዚሽን ወይም ለሽግግር አገዛዝ ነው። እራሱ ህዝቡ ነግሮታል የተመረጠ መንግስት እንዳልሆነ በደንብ አድርጎ በየቦታው በተለይ በአማራና በኦሮሞ ክልል በነበሩ ክፍካቢዎች በደንብ ተገልጿል እና ከአገዛዝ ወደ ዲሞክራሲ ለመሄድ የሚረዱ ሰዎች በኦዴድም የሆኑ በባዴንም በየትኛውም ድርጅት የሆኑ ተራማጅ የሆኑ ሰዎች ለህዝብ ቀረብ ያሉ ሰዎች ይሆናሉ የሚል ግምት ነበረን። እኛ ከዚህ ከዚህ ማድረግ ያው የጠቅላይ ሚኒስትሩ ኃላፊነት ይመስለኛል። ቦታውም እዚህ ደግሞ ብሎ መወሰን ማንም የሚችለው ግን አሁን እንደዚህ አይነት ነው የድርጅት ስራ ነው። መዋጮ ያተኮረው ኢህአዴግን ማዳን ላይ ነው እንጂ የህዝቡ ጥያቄ መመለስ ላይ አይደለም። አቶ ግርማ ሰይፉ በአሁኑ ጊዜ የሚመሩት የተቃዋሚ ፓርቲ የላቸውም። ይሁንና ቀደም ሲል የተቃዋሚ ፓርቲ አባል የነበሩና በተወካዮች ምክር ቤትም ብቸኛውን የተቃዋሚ ፓርቲ መቀመጫ ይዘው የቆዩ ስለነበሩ አስተያየታቸውን ጠይቄያቸዋለሁ። በአጠቃላይ ኢህአዲግ ካቢኔ ሹመት ገሌ ነው ገሌ ነው ልንል የምንችለው አይኖረን እንጂ አስባለሁ። ምክንያቱም እነሱ የሚያስቡትን ነገር ያስፈጭምልናል ብለው የሚሉ ሰዎች ነው የሚመርጡት ብዬ ነው ማስበው። ግን ከተመደቡ ሰዎች ውስጥ ማናቸው ሰዎች ለምሳሌ አፈ ጉባኤ ሆነው የተመደቡት ወይዘሮ መፍራትን አጋጣለ አስተሳሰቧ የለውጥ ጥሩ ነው ብዬ አምናለሁ። በምክር ቤት ደረጃ ጥሩ እንዲሆኑ እንደሚችሉ ለምሳሌ ኮሚኒኬሽን ላይ የተመደቡትም ሰው ጥሩ ናቸው። አቶ አምርሽ ጥሩ ኮሚኒኬተር ናቸው ብዬ አስባለሁ። ዶክተር መረራ ጉዲና የኦሮሞ ፌዴራላዊ ኮንግረስ ሊቀመንበርም የሚሉት አላቸው። በአጠቃላይ እንግዲህ የተደረገው ሹምሽር ኢህአዴግ ሳጥን ውስጥ የተሰራ ስራ ነው። ከዛ ሳጥን አልወጣም ማለት ነው። ከዚህ የተለየ ይጠብቁ ነበረ። ብዙ ባልጠብቅም፣ ለምሳሌ ተቃዋሚ ባይደርሱ ምሁራን የሚባሉትን ልምድም እውቀትም ያላቸውን ያደባልቁ፣ ለመንግስታቸው የተሻለ ገጽታ ይሰጥ ነበር። አሁን ያደረጉት ያው ዞሮ ዞሮ በኢህአዴግ ከዛ ሳጥን አልወጡም። እንግዲህ የኢህአዴግ ቤት ስራ ነው ለማለት ይቻላል ግን ህዝቡ በበጎነት ሊያይ የሚችል ሁለት ነገር አለ። አንደኛው የጠቅላይ ፈጣ በፊት ስርዓት አካባቢ ይሰጥ በነበረው አስተያየት፣ በተለይ እስረኞች አካባቢ ፖለት አካባቢዎች አካባቢ ጥሩ ስም አልነበረው። የእሱ መቀየር ብዙ ሰው በበጎ ሊያይ ይችላል። ሌላው ደግሞ የአቸፈዲሁ አዋጁን በማስፈዘን ሁለቱም ጊዜ ተንቀሳቀሰ። ጠቅላይ ሚኒስትር አብይ አህመድ እጩ የካቢኔ አባሎቻቸውን ለምክር ቤቱ ከማቅረባቸው በፊት ከመላው የካቢኔ አባሎቻቸው የሚጠብቋቸውን ሁለት ዋና ዋና ድርጊቶች ጠቅሰዋል። ሕዝብ ከመንግሥት መሥሪያ ቤቶች ሊያገኛቸው የሚገባውን አገልግሎቶች በቀለጠፈ አሰራርና ያለምንም ተጨማሪ ወጪ ማግኘት እንደሚችል ማድረግና ሙስናን መዋጋት ናቸው። እነኝህን አለመፈጸም ቀይ መስመርን ማለፍ ነው ሲሉም አስጠንቅቀዋል። ዶክተር መረራን በዚህ ላይ ያላቸውን አስተያየት ጠየቅኳቸው። ግለሰቦችን በመቀያየር አንዳንድ እርምጃዎችን ይወስዳለሁ ብላ በማስፈራራት የምትለውጡ አይደለም። ሕዝብ የሚቆጣጠረው ለሕዝብ ተጠያቂነት ያለው እጁን ብዙ ያልሆነ ደግሞ እጁ የቆሸሸውን ሕዝቡ ለመቆጣጠር ሲችል ለማባረር ሲችል ለመቀየር ስትችል የዛ ጊዜ ነው ሙስና መቀነስ የምትችለው። እና በቀላሉ የሚወጡት ፈተና አይመስለኝም ማለት ነው፣ በተለይ ትላልቅ አሳዎች አካባቢ። ባለፈው ክረምትን ብዙ ህዝብ ሲ እየጠበቀ ወደ ኋላ ነው የተመለሰው እና ሙስና ምንጩ ምንድን ነው? ትላልቅ አሳዎች ናቸው ወይ ትንሽ አሳዎቹ ናቸው ወይ የሙስና ምንጮች፣ እነማን ላይ እርምጃ ቢወሰድ ይሻላል? የፖለቲካ ስርዓቱን ተጠያቂነት ባለው መንገድ እንዴት እንደገና አዋቅረን ሙስናን ሊቆጣጠርም ሊቀርፍም የሚችል የፖለቲካ ስርዓት እንዴት መፍጠር የሚችላለን የሚለው እንዳልኩ እንግዲህ መሰረታዊ ጉዳይ የስርዓት ለውጥ ነው እና ግለሰቦች ለውጥ ብቻም አይደለም ማለት ነው እና በዛ በኩል ቀላል ፈተና የሚገጥማቸው አይመስለኝም። በቀላሉም መታየት ያለበት ጥያቄም አይደለም። ኢህአዴግን ከህዝብ ከነጠሉት ነገሮች ውስጥ አንዱ ሙስና ነው። ስለዚህ በምሉት ደረጃ የሚወጡት ፈተና አልመሰለኝም ማለት ነው። ጠቅላይ ሚኒስትር አብይ አህመድ የካቢኔ እጩዎቻቸውን ለምክር ቤቱ ሲያቀርቡ የቀደሟቸው ሁለት ጠቅላይ ሚኒስትሮች ይጠቀሙበት ከነበረው ቅጽ አንድ ነገር ለውጠዋል። የእጩዎቻቸውን የትውልድ ስፍራ እንጂ የብሔር ስም አላነሱም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኩባ መንግሥት አመራር በስድሳ ዓመታት ጊዜ ውስጥ ለመጀመሪያ ጊዜ ከካስትሮዎች እጅ ወጥቷል። የሀገሪቱ ተቀዳሚ ምክትል ፕሬዚደንት የነበሩት ሚጌል ዲያስ ካኔል ዛሬ ቃለ መሐላ ፈጽመው በትረ ርዕሰ ብሔርነቱን ተረክበዋል። ሽግግሩ ቀድሞ የታቀደ መሆኑንና በኮሚኒስቶች በምትመራው ሀገር ውስጥ ብዙም ለውጥ ይኖራል ተብሎ እንደማይጠበቅ ሪፖርተራችን ቢልጋሎ ዘግቧል። አዳነች ፍሳ እየታ ቀርበዋለች። የኪባ መንግሥት በገለጸው መሠረት ሚግል ዲያስ ካኔል ብቻ ናቸው ለመመረጥ የቀረቡት በአመለካከታቸው ሊበራል ማለት ለቀቅተኛ ተደርገው ይታያሉ። የስራ ዕድሜያቸው በማብቃት ላይ ያለው በኪባ አቤት ወቅት የታገሉት ነባር አቤተኞችም የሚቀበሏቸው አይነት መሪ እንደሆኑ ተገልጿል። ዩልዩስ ካሞራን የተባለ የሀገሪቱ ነዋሪ ብሩህ ተስፋ አንጸባርቋል። ዲያዝ ካናል ለሀገሪቱ የሚችሉትን ሁሉ ያደርጋሉ። እስካሁን ባለው ጊዜ የኖርንበትን ታሪካዊ ሂደት ይከተላሉ። ለእኛ ብዙ ጥሩ ነገር ይሰራሉ። በመንግስቱ በሚገባ ይወክሉናል። ፊደልና ራውል ካስትሮ እንደ አውሮፓ አቆጣጠር በ1959 ዓ.ም ለ60 ዓመታት ከሚጠጋ ጊዜ በፊት በዛን ጊዜ የነበረውን አምባገነን መንግስት በሽምቅ ውጊያ ካስወገዱበት ጊዜ አንስቶ ስማቸውና ኩባ ተሳስረው ቆይተዋል። አቻምና ከዚህ ዓለም በሞት የተለዩት ፊደል ካስትሮ ለአምስት አስርተ ዓመታት ያህል ገዝተዋል። በህመም ምክንያት ከአስር ዓመታት በፊት ራሳቸውን ከስልጣን ማግለላቸውን የሚታወቅ ነው። የፕሬዝዳንትነቱን ስልጣን የተረከቡት ወንድማቸው ራውል ካስትሮ የኢኮኖሚ ለውጥ ለማድረግ ቃል ገብተው ነበር። ይሁንና ለአስር ዓመታት ለሚጠጋ ጊዜ ስልጣን ላይ ከቆዩ በኋላ ብዙም የታየ ለውጥ የለም። የካስትሮ ወንድማማቾች በዩናይትድ ስቴትስ ላይ በነበራቸው የእምቢተኛነት ባህሪና በጭቆና አገዛዝ ይታወቃሉ ይላሉ ስለ ኩባ ጉዳይ ጥናት የሚያካሄድ ቡድን አባል አንድሪው ኦታዞ። የሰብአዊ መብት አያያዛቸው ፍጹም ስልጣን ላይ የተመሰረተ ነው። የመሰብሰብም ሆነ የፕሬዝ ነጻነት የለም። የፖለቲካ ፓርቲ የመመስረትም ሆነ ለሕሊና መምረጥ የሚባል ነገር የለም። ጥያቄው እንግዲህ ይህ ሁኔታ በድህረ ካስትሮ ወንድማማቾችስ ይለወጥ ይሆን የሚል ነው። ራውል ካስትሮ በሀገሪቱ ኮሚኒስት ፓርቲ መሪነት ስልጣናቸው ላይ የመቀጠል አላማ ስላላቸው የሀገሪቱ ነባር የኮሚኒስት ፓርቲ አብዮተኞች በተጽዕኖ አሳዳሪነት ሚናቸው ይቀጥላሉን የሚል ጥያቄም አለ ተንታኙ አንድሪው ኦታዞ ሁኔታዎች ምን መልክ እንደሚይዙ ብዙም በማይርቅ ጊዜ እናያለን። ይሁንና የሰብአዊ መብት አያያዝን የማሻሻሉ ሀሳብ በኩባ መንግስት ውስጥ ብዙም ድጋፍ የሚያገኝ አይመስለኝም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሂዘር ነውረት ብዙም ተስፋ አይታየንም ብለዋል። የተሻለ ነጻነትና ዲሞክራሲ ያላት ኩባ እንድትሆን እንፈልጋለን። ሁኔታዎችን እንከታተላለን፣ ግን ብዙም ተስፋ አይታየንም፣ ምክንያቱም ሂደቱ ዲሞክራሲያዊ አይደለምና። ኩባ ውስጥ አዲስ የመሪዎች ትውልድ ቢመጣም የአዲስ አቅጣጫ ምልክት አይታይም። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ36 ያመለክታል የስቱዲዮ ሰዓታችን። ዋና ዋናውን የዓለም ዜና ከሰለሞን አባተ የጠቅላይ ሚኒስትር አብይ አህመድ አዲስ ካቢኔ በመሠረቱ ከወትሮ የተለየ እንዳልሆነ የተቃዋሚ ፓርቲዎች መሪዎች ተናገሩ። የአንዳንድ የቀድሞ ሚኒስትሮች ከሥልጣን መነሳት ወይም ወደ ሌላ ቦታ መሸጋገር የሚያበረታታ እርምጃ እንደሆነ ግን የገለጸዋሉ። ከሃያ ስምንቱ ሚኒስትሮች አስራ አምስቱ በነበሩበት የሚቀጥሉ ወይም በሌላ መሥሪያ ቤት በተመሳሳይ ኃላፊነት የተሾሙ ናቸው። ጠቅላይ ሚኒስትሩ ሹመቱን ሲያሳውቁ በአገልግሎት አሰጣት ውስጥ ኅብረተሰቡን ማማረርና የሙስና አድራጎቶች በዋዛ ሊታለፉ የማይገባቸው መሆናቸውን አስገ ገንዝበዋል። ሚየል ዲያስ ካኔል ቀጣዩ የኩባ ፕሬዚደንት ሆኑ። ሃምሳ ሰባት ዓመት ዕድሜያቸው ላይ የሚገኙት ዲያስ ካኔል በፕሬዚደንትነት የተሰየሙት ለመጪዎቹ አምስት ዓመታት የሥልጣን ዘመን ሲሆን ከካስትሮ ቤተሰብ ውጭ የሆነ ሰው ኩባን ሲመራ በስድሳ ዓመታት ውስጥ የመጀመሪያ ሰው መሆናቸው ነው። ዩናይትድ ስቴትስ በአሉሚነምና በብረቶች ምርቶች ላይ በመላ ዓለም በጣልቻቸው አዳዲስ ታሪፎች ምክንያት ለደረሰበት ለደረሰባት ጉዳት ማካካሻ እንድትከፍል ሩሲያ ጠየቀች ሶስተኛ ሀገር መሆኗ ነው እንዲህ አይነት ጥያቄ አቅራቢ የዩናይትድ ስቴትስን የስለላ ተቋም ሲአይኤን ሴት በዋና ዳይሬክተርነት ስትመራው የመጀመሪያ ሊሆኑ የሚችሉት የአሁን ምክትል ዳይሬክተር ጂና ሀስፕል የፊታችን ግንቦት አንድ በህግ መወሰኛ ምክር ቤቱ መራጭ ኮሚቴ ፊት ቀርበው ቃላቸውን እንደሚሰጡ ተገልጿል አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ሶሎሞን አባተንን በሁለተኛው አጋማሽ ስርጭታችን እንግዲህ እየተሸጋገረ ነው። ከምሽቱ ሶስት ሰዓት ከ38 ደቂቃ ሆኗል። አሁን አሁን አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለት ሳምንታት ክንዋኔዎች እና የካቢኔ ሚኒስትሮች ስያሜና ሌሎች በወቅታዊ ርዕሶች ላይ ያተኮረ ውይይት አሉላ እንግዲህ ይህንን የካቢኔ ሹመቱን የዛሬውን በተመለከተ ውይይቱን ያሰናዳኸው አንተነህና እስቲ አስተዋውቅና። አመሰግናለሁ ሰለሞን። የዛሬውን የካቢኔ ሚኒስትሮች ሹመታቸውን ጨምሮ እንዳልከውም የአዲሱን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን የሁለት ሳምንታት ክንዋኔዎች፣ ቀደም ብዬ የጠቆምኩትን አጠቃላዩንም የኢትዮጵያ ፖለቲካ ይዞታ ለመዳሰስ በሚጥርና ኢትዮጵያ እድሎችና ፈተናዎች በሚል ተሰናዳ ተከታታይ ውይይት ነው። እንግዶች የራሳቸውን በሚያስተዋውቁበት እንጀምር። ሄኖክ የማነ እባላለሁ። ያው በአሁኑ ሰዓት የድህረ ምረቃ የፍልስፍና ተማሪ ነኝ ስቴት ዩኒቨርሲቲ ኦፍ ኒውዮርክ። ተዳለለማ ባላለሁ የአዲስ ስታንዳርድ ኦንላይን የእንግሊዝኛ መጽሔት ዋና አዘጋጅ። መስፍን ነጋሽ እባላለሁ። ብዙ ሰው የሚያገኝ በአዲስ ነገር ጋዜጣ ነው። አሁን በስደት እዚህ ስዊድን እኖራለሁ። ዋዜማ ሬዲዮ የሚባል የኢንተርኔት ሬዲዮ ላይ ሰራለሁ በትርፍ ጊዜ የሙሉ ጊዜ ስራዬ ግን በአንድ የሰብአዊ መብት ጉዳይ ላይ በሚሰራ ድርጅት ውስጥ። አመሰግናለሁ ለትውውቁ። በዛሬው ትልቁ ቀዳሚ እርምጃቸውን እንደርደር። ለመሆኑ የዛሬው የጠቅላይ ሚኒስትሩ አብይ የጠቅላይ ሚኒስትር አብይ አህመድ የካቢኔ ሚኒስትሮች ሹመት ስለ መጪው አስተዳደራቸውም ሆነ ተስፋ ስለጣለ ስለተጣለበት ለውጥ ምን ይነግረናል? ሄኖክ ለእኔ ጠቅላይ ሚኒስትር አብይ በባለ ሲመት ንግግራቸው የተናገሩትን ነገር ወደ ተግባር የሚለውጡ ስለመሆናቸው አሁንም ቢሆን በቂ ማስረጃ በቂ መተማመኛ አልሰጡም ባይነኝ። ካቢኔ ሹምሽር እንደምታስታውሰው ከዚህ በፊትም አቶ ኃይለማርያም ደሳለኝም አንድ ሁለት ጊዜ አድርገዋል መሰለኝ። ከዛ በፊት የነበሩትም ጠቅላይ ሚኒስትር እንዲሁ አድርገዋልና ኢህአዴግ የካቢኔ ሹምሽር በማድረግ በተግባር መሰረታዊ ለውጥ ሲያመጣ ከዚህ በፊት አላየ ነው። እንግዲህ አሁን አቶ አብይ በሰጡን ተስፋ አንጻር አይተን ምናልባት ጊዜ እንስጣቸው ልንል እንችል ይሆናል። ከዛ ውጭ ግን አሁንም ገና ነው። ዛሬ ተሿሚዎቻቸውን ሲያቀርቡ አንድ ሁለት ነገሮች መጀመሪያ ላይ ተናግረው ነበረ። ቀይ መስመር ነው፣ ግዴታ ልታረጓቸው ይገባል ብለው ያጠቀሷቸው ነገሮች አሉ። እነሱ ገንቢ ነገሮች ናቸው። ግን በተጨባጭ ለውጥ አንጻር ግን ከየትኛው ሚኒስትር በምን ያህል ጊዜ ምን እንደሚጠብቁ የተነገረን ነገር የለም። ምናልባት ከሚኒስትሮቻቸው ጋር ይህን ተነጋግረው ሊሆን ይችላል። በቀጣዮቹ ቀናትና ሳምንታት እንደሚነግሩት ተስፋ አደርጋለሁ። አለበለዚያ ግን ከዚህ በፊት ከነበሩት ሹምሽሮች የተለየ ላይሆን ይችላል እና መጠበቅ አለብን። ለእኔ ብዙ ያስገረመኝ ወይም ያልጠበቁት ነገር ብዙ የለም። መልካም። ሰፋ ወዳለው የጠቅላይ ሚኒስትሩን የሁለት ሳምንታት ክንዋኔዎችና ባሻገርም ስለሚጠበቁት ለውጦች ወደምንነጋገርበት ክፍል እናምራ። ቀደም ብለን መስፍን ነጋሽን ነበር ያስቀድም ነው ወደ ውይይት የሚቀድመው ይቆይና፣ እስኪ ሄኖክም አንተን አንተን አስታወቄ ነው ወደ መስፍን ሄን ነው። አንተም በዚህ በቀደመ ውሳኔያቸው ላይ በአጭሩ የአንተን አስተያየት አስከትለን ያን ሰፋ ያለ ውይይት እንጀምራለን። አመሰግናለሁ ሄኖክ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዛሬ ዕለት የካቢኔ ሽግሽግና ሹመት አድርገዋል። ይህ ሹመት ለሚጠበቀው ለውጥ የሚነግረንም ነገር ካለ ይህን የካቢኔ ሽግሽግና ሹመት እንዴት ተመለከትከው? አመሰግናለሁ አሉላ። የካቢኔ ሽግሽጉና ሹመቱ ቢያንስ በተወሰነ ደረጃ በጥንቃቄ የተደረገ ነው የሚመስለው። በአሉታዊና በአዎንታዊ ጎኖ መመልከት እንችላለን። በአዎንታዊ ጎኖ ብንጀምር ሶስት ቁልፍ ሊባሉ የሚችሉ የሚኒስትር ቦታዎች ሹመቶች እና ሽግሽጎች ለኦህዲድ ተሰጥተዋል። ለምሳሌ የመከላከያ ሚኒስትርነቱ፣ የጉምሩክና ገቢዎች ባለስልጣን በሚኒስትር ማዕረግ የተሾሙት ግለሰብ፣ ከዛ ጠቅላይ አቃቤ ሕግ ወይም የፍትህ ሚኒስትር የሚሉ አሉ፣ ግልጽ አልሆነልኝም የትኛው እንደሆነ። ብቻ እሳቸውም ተሿሚ ከኦህዲድ ናቸው። እንግዲህ ምንድን ነው ይሄን በአሉታዊ ጎኑን እንዲታይ ሊያደርግ የሚችለው ነገር አዲሱ ጠቅላይ ሚኒስትር አሁን ካለባቸው በኢህአዴግ ውስጥ ካለው የእርስ በርስ የፓርቲዎቹ ሽኩቻ አንጻር እና እንግዲህ እስካሁን ድረስም ሲባል የነበረው እውነተኛው ስልጣን አላቸው ወይ የወታደሩ ሰራዊቱን ማዘዝ ይችላሉ ወይ ደህንነቱን ማዘዝ ይችላሉ ወይ የሚለው ከባድ ከባድ ጥያቄ ለመመለስ ሲሆንች ፍንጭ ሊሰጥ የሚችል ይመስለኛል። እንግዲህ እሳቸውን የሚያምኑትን ሰው እዛ ቦታ ላይ ማስቀመጣቸው ወደፊት እንግዲህ ለሚጠብቃቸው ተግዳሮት ላይ ውሀትን የበላይነት ለመጋፋት ለሚያደርጉት ሙከራና ጥረት ሊያግዛቸው ይችል ይሆናል የሚል አንድ መላመት መስጠት ይቻላል። ምንም የምናውቀው ነገር የለም ስለ አዲሱ የመከላከያ ሚኒስትር፣ እንደ አቶ ሲራጅ ፈጌሳ ይሆናሉ አይሆኑም የምናውቀው ነገር የለም። ግን በጠቅላይ ሚኒስትር አብይ ስለተሾሙ እና ለውጥ ያመጣሉ ተብሎ ስለተጠበቀ ከዛ ጋር ተያይዞ ያንን ያደረጉት ሊሆን ይችላል የሚል እምነት አለኝ። የገቢዎች እና የጉምሩክም እነዚሁ የኮንትሮባንድ ችግር በጣም አስቸግረናል የሚል ብዙ ሮሮ እና በአደባባይም የተገለጸ ስሞካ ስለነበረ ከሱ ጋር የተያያዘ ነው። የህወሀት የንግድ ድርጅቶችና ደጋፊዎች የሆኑ ግለሰቦች በኮንትሮባንድ ንግድ ብዙ ገቢ አሳጥተውናል ብዙ ወንጀልም እንዲፈጸም ምክንያት ሆኗል የኮንትሮባንድ ንግዱ የሚለውን እሱን ለማስቀረት ሊሆን ይችላል። የጠቅላይ አቃቤ ሕጉም ደግሞ ሀገሪቷ ሕግ የበላይነት ለማምጣት ለሚደረገው ጥረት አስተዋጽኦ ሊያደርጉ ይችላሉ። በዛ ኃላፊነት ላይ ሆነው በእውነት ለሕግ የበላይነት የሚሰሩ ከሆነ ፈተና ከተለያዩ ወገኖች ቢገጥማቸውም ለመቋቋም ዝግጁ ከሆኑ እና በእርስ በእርስ በሚደረገው ፍትጊያም እንግዲህ የለውጥ ሂደቱ ሊጀመር ይችላል በትክክል ብሎ ማመን ይቻላል። እንግዲህ አንዳንድ ሰዎች ምናልባት ቅሬታ ሊያነሱ ይችላሉ። የተባለው ነገር እውነት እንኳን ቢሆን በሙሉ ሶስቱም እነዚህ ቁልፍ ስልጣን ላይ ያሉ ሰዎች ኦሮሞ በመሆናቸው የዘውግ ስብጥር ጥያቄ ከፍተኛ ስጋት መፍጠሩ አይቀርም። በአዎንታዊ ነው የምለው ከለውጥ አንጻር እሳቸው የሚያምኑባቸውን ሰዎች ማስቀመጣቸው የሚፈራውን የሚገጥማቸውን ፉክክር እና ተጽዕኖ ለመቋቋም ያደረጉት እርምጃ ሊሆን ይችላል። አሉታዊ የምለው በተለይ ደግሞ አጠቃላይ ሹመቱን በተመለከተ የማነሳው ነገር ተሿሚዎቹ ወይም ሽግሽግ ከተደረገባቸው ቦታዎች መካከል ሁለቱ ለምሳሌ የመጀመሪያው አቶ ስራጅ ፈጌሳ ከመከላከያ ሚኒስትርነት ወደ ትራንስፖርት እና መገናኛ ሄደዋል። አቶ ሽፈራው ሽጉጤ ከኢህአዴግ ጽህፈት ቤት ኃላፊነት ወደ ግብርና እና እንስሳት ሀብት ልማት ነው መሰለኝ ሚኒስትር ሆነዋል። በጣም ብዙ ጥያቄ ማንሳት ይቻላል። እዚህ ላይ መጀመሪያ ሀሳቡ የነበረው እንደውም ከፓርቲው ውጭ በጣም ብቃት ያላቸው ባለሙያዎች ከውጭ ሀገር ሁሉ ልገው እንደዚህ አይነት በጣም ቁልፍ ቦታዎች ለሀገሪቱ ልማት እና እድገት ወሳኝ የሆኑ እንደ ግብርና የመሳሰሉ ሌሎችም ሚኒስትር ቦታዎችን ወስደው እንዲሰሩ ይደረጋል። በዛውም ለውጥ ማስተዋወቅ ይቻላል። سرعته على لون كذي كأن النت لا ሌላው እነዚህ ሰዎች በመጀመሪያ ያ ብቃት ኖሯቸው አይደለም የተሾሙት። ፈራሽ ውጤት ትምህርት ሚኒስትር መሆን የነበረባቸው ሰው አይመስሉም ከነበራቸው የስራ ልምድ እና ሕይወት ታሪክ አንጻር፣ ሆነዋል እዛም ግን አልቻሉም በሚል ግምት ነው። እንግዲህ አጠቃላይ ያለው ግንዛቤ እንደዛ ነው። አይገርመኝ ባይችሉ ከተነሱ በኋላ እንደገና ሌላ በጣም ትልቅ ቁልፍ የሀገሪቷ መሰረታዊ የሆነ የኢኮኖሚ ምሰሶ የሆነ የግብርና እና የእንስሳት ልማት ሚኒስትር ማድረግ የሆነ ስላቅ ነገር ነው የሚመስለው። ይሄ ፖለቲካዊ ውሳኔ ነው ብዬ ነው ሽግሽጉ በፓርቲ ውስጥ ካለው አሁንም የእርስ በርስ ፍትጌ አንጻር አንዱን በአንዱ የማቻቻል እና በኩርፊያን ለማስቀረት የተደረገ እርምጃ ነው የሚመስለኝ። ምን እንደሚፈጠር አናቅም። የሆነ ጭላንጭል ግን አለ አዲሱ ጠቅላይ ሚኒስትር ስልጣኑን በትክክል በእጃቸው ለማስገባት በተለይ ደግሞ የዓቃቤ ሕግን እና የመከላከያ ሚኒስትርን በራሳቸው ሰው ማድረጋቸው ለግጥሚያው እንግዲህ እየተዘጋጁ ነው የሚል ፍንጭ ሊሰጥ ይችላል። በተጨማሪ አንድ ማንሳት ያለብኝ እንግዲህ በጣም ጥሩ ነገር ነው ብዬ ያሰብኩት ካልተሳሳትኩ፣ ሶስት ሴቶች በሚኒስትርነት የተሾሙ ይመስለኛል። እሱ በራሱ በጣም አዋንታዊ ነው፣ በጣም ሊበረታታ የሚገባው ነገር ነው። በተረፈ ግን ከዚህ በኋላ የሚሆነውን ማየት የግድ ያስፈልገናል። አድማጮች፣ ሰዓታችን አለቀ። የጽዳለ ለማን በተለይ በዚህ በዛሬው ውሳኔ ላይ የሰጠችውን አስተያየት ጨምሮ እድሎችና ፈተናዎች፣ የኢትዮጵያ መጪ ጊዜ በሚለው ሰፊ ውይይት ላይ የቀረበውን በነገው ምሽት እናቀርባለን። አሁን ወደ ሴቶችና ቤተሰብ ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ሲፈጽሙ በፓርላማው ፊት አድርገው የነበረውን ንግግር አስመልክቶ አስተያየታቸውን እንዲሰጡ ቆንጅታዬ ሁለት ሴቶችን አነጋግራ ባለፈው ሳምንት የመጀመሪያውን ክፍል ማቅረባችን ይታወሳል። ወይዘሮ ማርያም ሙኔር የሴቶች ማረፊያና የልማት ማኅበር ዳይሬክተርና መስራች፣ እንዲሁም የት ነበርሽ ንጉሴ ላይት ቱ ዘ ወርልድ ብርሃን ለዓለም በተሰኘ ዓለም አቀፍ ግብረሰናይ ድርጅት ውስጥ አካል ጉዳተኞችን የማካተት ጉዳይ የበላይ አማካሪ ሆና ኦስትሪያ ቪየና ለሚገኘው ተቋም ትሰራለች። በዓለም አቀፍ ደረጃም የአካል ጉዳተኞችን ጉዳይ የፖሊሲና የልማት አቅጣጫዎችን የማማከር ስራም ትሰራለች። የውይይቱ የመጨረሻ ክፍል ቀጥሎ ይቀርባል። እንግዲህ ዶክተር አብይ ካደረጉት ሰፊ ንግግር እናንተም እንደገለጻችሁት ምናልባትም ከትልቁን አድናቆት ካተረፈላቸውና ተስፋ ሰጪ ተብሎ ከተመሰገነላቸው የንግግራቸው ክፍል ሴቶችን በተመለከተ የተናገሩት ነበር። እስኪ ጥቂቱን ቀንጨባ አድርገን እንስማና ከዚያ በኋላ አስተያየታችሁን ታክሉበታላችሁ። ውድ የኢትዮጵያ ሴቶች በብዙ አስቸጋሪና ፈታኝ ሁኔታ ውስጥ ኢትዮጵያን ገንብታችሁ ታሪክ ሰርታችሁ ትውልድ ቀርጻችሁ ዛሬ ላይ ደርሰናል። በትግላችሁም የተሻለች ሀገር እንድትኖረን ብዙ መስዋዕትነት ከፍላችኋል። ትግላችሁ የፍትህ ትግል ነው። ትግላችሁ ክቡር ትግል ነው። ትግላችሁ ትግላችን ነው። መንግስት የሴቶችን ተጠቃሚነት ለማረጋገጥና በሀገራችን ሁለንተናዊ እድገት ግስጋሴ ውስጥ የበኩላችሁን ሚና እንድትወጡ ለማስቻል የተለያዩ ስራዎችን በመስራት ላይ የሚገኝ ቢሆንም አሁንም ከሰራ ነው ይልቅ ያልሰራናቸው ስራዎች እጅግ እንደሚበዙ እናምናለን። በመሆኑም በቀጣይ የሀገራችን ሴቶች ተፈጥሮና ኑሮ የሰጣችሁን በረከቶች ተጠቅማችሁ ለሀገራችን እድገትና ብልጽግና እንዲሁም ለፖለቲካችንም ስምረት አዎንታዊ ሚና እንደምትጫወቱ ተስፋዬ የላቀ ነው። የት ነበርሽ? እንደውም በቅርቡ ለአንድ ትልቅ ሽልማት በበቃሽበት ጊዜ ባነጋገርኩሽ ጊዜ ለሴቶች መደረግ ያለበትን፣ ሴቶች ላይ የሚደርሱ ጥቃቶች እንዴት እየተባባሱ እንዲሄዱ አጥቂዎች እንደማይቀጡ ቀደም ብሎ በቀደሙ ዓመታት ሲደረግ የነበረው በማያሰራ ሁኔታ መፈጠሩን እና የመሳሰለውን ስትናገሪ ነበርና ይሄ የዶክተር አብይ ንግግር ምን ያህል ተስፋ ሰጠሽ? እኔ የዶክተር አብይ ንግግር ከዚህ አንጻር የማየው ከሶስት ነገሮች አንጻር ነው። የመጀመሪያው እሳቸው ከአስቀመጧቸው በንግግራቸው እስከጠቀሷቸው ነገሮች መካከል በጣም ብዙዎቹ የቡድን ናቸው እና ግለሰባዊ ወይም ቤተሰባዊ ምሳሌያቸው እናታቸው እና ባለቤታቸው ነበሩ ስለ ቤተሰብ ሲያወሩ። ስለዚህ በጣም ክብር ሰጥተውት ለይቱ መውጣቱን በደንብ የምታይበት ነው እና ሁልጊዜም የሚያሳስበኝ የሴቶችን ጉዳይ የሚያስቡ ሴቶቹም ሆኑ ወንዶች ለእናቴ ይሄ ይገባታል ወይ ለእህቴ ይሄ ይገባታል ወይ የሚል ጉዳዩን ወደ ግል ህይወታቸው ያቀረበ እይታ እንዲኖራቸው ማድረግ ነው። በጣም ነገሩን አጎቶ ያሳያቸዋል፣ ወይም ትክክለኛ ገጽታቸዋን ገጽታውን ይሰጣቸዋል ብዬ የማስበው እና እሳቸው በዚህ ምሳሌ ውስጥ እናታቸውንና ባለቤታቸውን መጠቀማቸው ፍቀዱልኝ ብለው ግለሰብ ሲጠቀስ የሰማ ነው። እንግዲህ ሌላው ቡድን ነው እንዳለ የሰማ ነው። እስላም ክርስቲያን፣ ወጣት በብሔር ወላይታ፣ በኒሻንጉል እያሉ ኦሮሞ አማራ እያሉ ስለ ቡድኖች አውርተውናል። ስለ ግለሰቦች የሰማ ነው። በሁለት ውስጥ ነው። ሌላው እዚህ ንግግር ውስጥ በጣም ጠንካራ ብዬ የሚወስዳቸው ብዙ ነጥቦች አሉ፣ ግን ሁለት ነገሮች ማተኮር እፈልጋለሁ ለአሁናችን። አንደኛ ያኔ የሰባት ዓመት ልጅ እያለው ፊታችሁ እንደምቆም እናቴ ነግራኝ ነበር፣ ታውቅም ነበር ብለዋል። አሁን እንደሰማ ናቸው። ይሄ ማለት ምን ማለት ነው? እናቶች የሀገርን የልጆቻቸውን ነገር ቀድመው ነው የሚስሉት። እና እነሱ ሰአሊያን ናቸው። እናቶቻችን ሰአሊያን፣ ደራሲያን ናቸው የእኛን ሕይወት የሚደርሱት የነበራትን ሚና እንግዲህ ዛሬ ዶክተር አብይ አርባ ሁለት ዓመታቸው ነው እና ከሰባት አመት ልጅ እያሉ ይሄን ዛሬ ፊታችሁን እንደምቆም እናቴ እርግጠኛ ነበረች የሚለው መልዕክት እናቶች በነገን የመቅረጽ ትልቅ አቅማቸውን ሴቶች ነገን የሀገርን መጻኢ ዕድል የመወሰን ትልቅ አቅማቸውን ያሳያል። ሁለተኛው እዚሁ ላይ ማየት የምንፈልገው ስለ እናታቸው ሲያወሩ ቁሳዊ ሀብትና ዓለማዊ እውቀት አልነበራትም ብለዋል። ይሄ ማለት ምን ማለት ነው? የብዙ ሴቶች መገለጫ ነው። የቁሳዊ ሀብት ባለቤቶች አይደሉም ኢትዮጵያውያን ሴቶች። በጣም ብዙ ሀብቶቻቸው ያላቸው ሀብት እንኳ በወንዶች ስም ነው ያሉት። ማርያም፣ ልታስተካክል ትችያለሽ ግን የምንኖርበት ቤት እንኳ በወንዶች ስም ነው የሚኖረው እና ቁሳዊ ሀብት ቁሳዊ ሀብት እንግዲህ ይሄ የኢኮኖሚ ድህነት የሴቶችን የኢኮኖሚ ድህነት እውቅና የእኔ እናት ያቺ ናት ብለው ነው ያስቀመጧል። ዓለማዊ እውቀት ደግሞ ማለት እንግዲህ የትምህርት ድል ማለት ነው። የትምህርት ድል ሴቶች ኢትዮጵያን ሴቶች የላት የእኔ እናት ያቺ ናት ነው ያሉት እና ለእናቴ ግን የቁሳዊ ሀብት ይገባት ነበር። ለእናቴ ግን ይሄ ዓለማዊ ውቀት ከዛ በላይ ብዙ ነገር ግን እኔን ግን እሷ ድሃ ሆና እኔን ሀብታም አደረገች እሷ ሳትማር እኔን አስተማረች። አበቃችላችሁ እሷ የሚል በጣም ጠንካራ መልእክት ነው የሰጡት። የብዙ እናቶች ታሪክ ነው። ራሳቸውን ሰውተው፣ ለራሳቸው ሳይበሉ፣ ለራሳቸው ሳይለብሱ ልጄን ጥሩ ቦታ አደርሳለሁ ብለው ነው የሚዋደቁት። መዋደቅ ነው እውነትም ለመናገር የኢትዮጵያ እናቶች እንዲሁም እውቅናም በማይገኝበት ክሩት እና የብዙ እናቶችን ታሪክ ነው ይናገሩ የነበሩት በትክክል ስለዚህ እኔ የማስበው በእነዚህ ጠንካራ አረፍተ ነገሮች ውስጥ በተለመደው የፖለቲካ አግባብ መስማት የሴቶች ጉዳይን የሰለቻቸው ሰዎች እንኳ ራሳቸውን ለመፈተሽ የእኔ እናት እኮ ልክ ነው ቁሳዊ ሀብት ሳይኖራት እኔን ሀብታም ያደረገች፣ አለማዊ እውቀት ሳይኖራት እኔን አዋቂ ያደረገች የሚል ለጉዳዩ የባለቤትነት ስሜት እንዲኖርባቸው ያደርጋል ብዬ በተረፈ የእናቴ ምትክ ብለው እንዲሁ ባለቤታቸውን ያስቀመጡበት መንገድ ለእኔ በፖለቲከኛ ወይም ደግሞ በንግግር አግባብ ሳይሆን ከራስሽ ሕይወት መንዝረሽ ስታወጩ በጣም ዋጋ ይኖረዋል እና ለእኔ እጅግ በጣም ጠንካራ የከምላቸው አንድ ሶስት አራት ቦታዎች በጣም ጠንካራ ብዬ ማውጣት እችላለሁ። ከነሱ መካከል አንዱ ይሄ ንግግራቸው ነው ለማለት ይደፍራለሁ። ሁለታችሁም በሴቶች መብት ሁለንተናዊ ደህንነት ላይ የምትሰሩ ስትሰሩ የቆያችሁ እንደመሆናችሁ በአዲሱ ጠቅላይ ሚኒስትር አስተዳደር በአስቸኳይ መከናወን አለባቸው የምትሏቸው የሴቶችን ደህንነት የበለጠ ለማሻሻል መወሰድ ያለባቸው ቀዳሚ መሰረታዊ እርምጃዎች ምንድን ናቸው? ወይዘሮ ማርያም። በጣም አጓጊ ነው የተናገሩት ነገር በሙሉ። ይህም ይህም በተደረገልን ነው የምትይው። እኔ ስራይም ከጥቃት ጋራ ከሴቶች ጥቃት ጋር የሚያተኩር ስለሆነ እሱ ላይ በጣም ትኩረት እንዲሰጠው፣ ምክንያቱም ህይወት እየጠፋ ነው፣ የሴቶች አካል እየጎደለ ነው። ህግ አለ፣ ግን ማስፈጸሙ ላይ በጣም ችግር ነው። እና እነኚህ እነኚህ ነገሮች በተለይ በሴቶች ላይ የሚደርሰው ጥቃት አሰቃቂ ከይበየቀኑ አሰቃቂ እየሆነ ስለመጣ እነኚህ ነገሮች በጣም ትኩረት ሊሰጣቸው ይገባል ብዬ ነው የማስበው። ሌላው ጠቅላይ ሚኒስትሩ ወደ ሙሉ ወደ ስራም ከመግባታቸው በፊት እንደ የሴት መሪዎችን ቢያነጋግሩና ምንድን ነው ታች ወርዶ ያለው ችግር ምንድን ነው መደረግ ያለበት ምን ቅድሚያ ሊሰጠ ይገባል የሚለውንም ደግሞ አቅርበው ቢያነጋግሩ ጥሩ የሚለው ነገር አለኝ። ሌላው ደግሞ አሁንም ያሁን እንደ መንግስት ያልሆነ ድርጅት ውስጥ ስለምሰራ የበጎ አድራጎት ውስጥ ስለምሰራ የበጎ አድራጎት ድርጅቶች ይሄ ህጉ ይፈተሽ ነው የምለው። ምክንያቱም በሴቶች በሴቶች ለረጅም ጊዜ ጥሩ ሲሰራ ቆይቶ ህጉ ከወጣ በኋላ ግን በሴቶች መብት፣ በህጻናት መብት ላይ ከውጭ ገንዘብ ከመጣ መሰራት አይችልም የሚለው ነገር ብዙን ነገር ክትት አድርጎናል። አፋችን ተለጉሞ ነው። ወጥተን ስለ ጥቃት ማውራት አንችልም። ወጥተን ስለ ሴቶች መብት ማውራት አንችልም። ምክንያቱም ገንዘቡን ከውጭ ነው የምናመጣው፣ እና ይሄ ህግ እንደገና ሊፈተሽ በእውነት ለሴት መሰራት ከታሰበ። ምክንያቱም በጣም በብዙ ቢሊዮኖች የተቆጠረ ገንዘብ ነው መንግስታዊ ያልሆኑ ድርጅቶች ወደ ሀገር የሚያመጡት። እነኛ ብሮች ደግሞ የሚመጡት ደግሞ ለውጥም እንዲያመጡ መሆን ስላለባቸው ያ ህግ በጣም መፈተሽ አለበት ብዬ ነው የማስበው። የት ነበርሽ? አኬበት እንግዲህ እኔም አንዱ ምጋራው የበጎ አድራጎት ድርጅቶች አዋጅን ፍተሻ እና በተለይ ከሴቶች መብት ጋር የተደረገውን ክልከላ ለማንሳት እድል ይፈጥራሉ ብዬ አስባለሁ። ሁለተኛው ሴቶችን ጥቅምና መብት ለማስከበር ተብሎ ፖለቲካዊ አቋምን ለመጠበቅ ሲባል በየቦታው የተቋቋሙ መዋቅሮች አሉ። ከሚኒስቴር ደረጃ አንስቶ እስከ ወረዳ ያሉትን ስንመለከት ግን ምን ያህል የሴቶችን ችግር ለመፍታት በቂ አቅማቸውን ተጠቅመው እየተንቀሳቀሱ ነው የሚለው ነገር ያሳስበኛል። ለምሳሌ የሙስና መስሪያ ቤት ማቋቋም በራሱ ሙስና ሊከላከላል ማለት አይደለም የሚል ነገር የሴቶችን ሚኒስቴር ማቋቋም ደግሞ የሴቶችን መብት አስከብሯል ማለት አይደለም። ምን ያህል ግን ጠቀሜታው በሴቶች በግል ህይወታቸው ውስጥ ምን ያህል ታይቷል የሚለውንና አቅሙ ምንድን ነው? ፋይዳው ለሴቶች ይወጣ ፋይዳው ምንድን ነው የሚል ልዩ ልዩ መዋቅሮች መፈተሽ ያለባቸው ምናልባት በሚሰይሙት ካቢኔ ውስጥ የሴቶች ጉዳይ ግድ የሚ ሴት መሆናቸው ብቻ ሳይሆን የሴቶች ጉዳይ ግድ የሚላቸው ወንዶችም ያመጣሉ ብዬ ተስፋ አደርጋለሁ። ከፖለቲካ ፍጆታ ያለፈ የተሻለ ጠንከር ያለ የማስፈጸምና የክትትል መዋቅር ያለው አካሄድ ወይንም አሰራር ያበጃሉ ብዬ ተስፋ አደርጋለሁኝ። ፓርላማ ለምሳሌ ሰላሳ ስምንት ፐርሰንት እንዲህ ነገር የሚል ሰምቻለሁ ግን በእርግጥ እነዚያ ሁሉ ሴቶች ስለ ሴቶች መብት ምን ያህል ንቃተ ሕሊና ነው አላቸው? ሌሎቹ ወንዶች ደግሞ ሴቶች መብት ምን ያህል ያሳስባቸዋል የሚለው ነገር በተለይ የሚወጡ ሕጎችን ሳይ በጣም ያሳስበኛል እና የሴቶች ሕይወት ላይ ፋይዳ የሚያመጣ የወጣቶች ሕይወት ላይ ፋይዳ የሚያመጣ የመዋቅር ለውጥ ያደርጋሉ ብዬ ተስፋ አደርጋለሁ። እነዚህ በራሳቸው አስፈላጊ ናቸው፣ ግን በቂ አይደሉም እና ማሪያ እንዳለችው ሀገር ውስጥም ውጭም ያሉ ይህን ጉዳይ የሚመለከታቸው የሚያሳስባቸው ተለያዩ የተለያዩ ተፈርጀው የወጡ ተቋማትን ሳይቀር እነሱን ሳይቀር እድሉን ሰጥቶ ማዳመጥና የነገ ቤታችንን አብረን መስራት የምንችልበትን አጋጣሚ በአግባቡ መጠቀም ተገቢ ይመስለኛል። ሰዓቴ እያለቀች ነው። ወደፊትም የምንፈትሸው ርዕስ ይሆናል። ለዛሬ ግን ወይዘሮ ማርያም ሙኒር፣ ወይዘሮ የት ነበርሽ ንጉሴ፣ ሁለታችሁንም ስለ ጊዜያችሁ እጅጉን አድርጌ አመሰግናለሁ። እኛም በጣም እኛም እናመሰግናለን። እኔም ቆንጅትን ላመስግንና እንግዲህ ቆንጅት እንዳለችው ሰዓታችን በመጠናቀቁ አጠራጠሪ ያሉ ዜናዎችን እናሰማችሁ። የጠቅላይ ሚኒስትር አብይ አህመድ አዲስ ካቢኔ በመሰረቱ ከወትሮው የተለየ እንዳልሆነ የተቃዋሚ ፓርቲዎች መሪዎች ተናግረዋል። የአንዳንድ የቀድሞ ሚኒስትሮች ከስልጣን መንበር መነሳት ወይም ወደ ሌላ መሸጋገር ግን የሚያበረታታ እርምጃ እንደሆነም አንዳንዶች ገልጸዋል። ከ28ቱ ሚኒስትሮች 18ቱ በነበሩበት የሚቀጥሉ ወይም በሌላ መስሪያ ቤት በተመሳሳይ ኃላፊነት የተሾሙ ሲሆኑ ጠቅላይ ሚኒስትሩ ሹመቱን ሲያሳውቁ በአገልግሎት አሰጣጥ ውስጥ ህብረተሰቡን ማማረርና የሙስና አድራጎቶች በዋዛ ሊታለፉ የማይገባቸው ቀይ መስመሮች መሆናቸው on tak kumu የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃል። አስተናገድናችሁ አሉላ ከበደና እኔም ሶሎሞን አባተነን። የስርጭት አቀናባሪያችን ንጉሱ ታምሬ፣ የስርጭት ቴክኒሽያን ስኪፕሲስ ዮይቭና፣ ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ አብራችሁን ስለቆያችሁ ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር እያመሰገንን በዚሁ እንሰናበታለን። የትግርኛ ስርጭት ይቀጥላል። በኛ በኩል ሰላም በደህና ደሩ። ደሩ።